በኢትዮጵያ የአሜሪካ አምባሳደር ማይክል ራይነር ትላንት ከባህር ዳር ከንቲባ ጋር በተለያዩ ጉዳዮች ላይ እንደመከሩ ተገለጸ። የባህር ዳር ከተማ ከንቲባ ሙሉቀን አየሁ እንዳስረዱት ከመከሩባቸው ጉዳዮች ውስጥ በወጣቶች ስራ ፈጠራ፣ በጣና ሐይቅ ላይ ስለተከሰተው የእምቦጭ አረምና በኢንቨስትመንት ዙሪያ ያደረጓቸው ዋና ዋናዎቹ ነበሩ። አሴር ምስጋናው ከቦታው የላከችውን ዘገባ ታሰማናለች። ከንቲባ ሙሉ ቀናየሁ ትላንት ረፋዱ ላይ ነበር ለጉብኝት ወደ ባህር ዳር ከተማ የመጡትን በኢትዮጵያ የአሜሪካ አምባሳደር ማይክል ራይነርን በባህር ዳር ዓለም አቀፍ አውሮፕላን ማረፊያ ላይ የተቀበሏቸው። አምባሳደሩ በውሏቸውም በባህር ዳር ከተማ የሚገኘውን የገነሚ ቤተ መጽሐፍትን ጎብኝተዋል። ከከንቲባውም ጋር በልዩ ልዩ ጉዳዮች ዙሪያ እንደመከሩ የባህር ዳር ከተማ ከንቲባ ሙሉ ቀናየሁ ይናገራሉ። የመጀመሪያው ወጣቶች ስራ እድል ፈጠራ ጋር ተያያዘ ነገር ነው። ስለዚህ የወጣቶች ድል ፈጠራ በእኛ ሀገርና በእነሱ ሀገር ያለውን ልምድ ማግኘት ስላለብን የሚል አንስተናል። ሁለተኛው የኢንቨስተሮችን ወደ ከተማችን እንዲመጡ ማድረግ። በሶስተኛ ደረጃ በባህርዳርና ሌሎች የአሜሪካ ከተሞች እንዴት እህትማማችነታቸውን አጠናክሮ መቀጠል ይችላሉ። በእኛ በኩል ማዲሰን ሲቲ የምትባል ከተማ ባህርዳር ዩኒቨርሲቲ እኛና የአመልድ በጋራ ሆነን የጀመርነው ስራ አለ። ስለዚህ እንዴት እናጠናክረዋለን የሚል ነው። የኛ ሀገር የፖለቲካ ሁኔታ በጣም በርካታ የፖለቲካ ፓርቲዎች የበዙበት ከተማ አገር ነው። እነሱ ጋር ስንመጣ ሁለት ፓርቲ ነው። አንዴ ሪፐብሊካን አንዴ ዲፕሎማ ሪፐብሊካን እና ዲሞክራቲክ ፓርቲው ነው እየተቀያየረ ስልጣኑ የሚይዘው ሲቀያየርም። ፀብም የለም፣ ግጭትም የለም። ህዝብ ላይ የሚፈጠር ነገር የለም። እኛ ጋገር እንዴት ነገሮች አሉ። ስለዚህ ለእኔ መልሱ እንዲመልሱልኝ ሳይሆን ይህን ተሞክሮትን ከሀየር ኦፊሻልስ ጋር ማለትም ከከፍተኛ አመራሮቻችን ጋር እንዲወያዩ የሚል ነገር ነበር ያነሳ ነው። አክለውም አምባሳደር ማይክል ራይነር ከክልሉ ርዕሰ መስተዳደር ከአቶ ገዱ አንዳርጋቸው ጋር እንደተወያዩም ገልጸዋል። አምባሳደር ማይክል ራይነር በዶናልድ ትራምፕ ከተሾሙት በኢትዮጵያ የአሜሪካ አምባሳደር የመጀመሪያው ሲሆኑ ወደ አማራ ክልል ለጉብኝት የመጡትም ለመጀመሪያ ጊዜ ነው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።